መዝሙር አንድ መቶ ሰላሳ አንድ አቤቱ ልቤ አይታበይብኝ፣ ዐይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር፣ ከእኔም ይበልጥ ከሚከበሩ ጋር አልሄድሁም። ነፍሴን አሳረፍኋት፣ የእናቱንም ጡት እንዳስተውት ዝምም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን።